በኮሬ ዞን በታጣቂዎች ጥቃት ሁለት ሲቪሎች መገደላቸው ተነገረ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነጻነት ታጣቂዎች ትላንት ተፈጸመ በተባለ ጥቃት ሁለት ሰዎች ሲሞቱ አንዲት ነዋሪ መቅሶላን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የኮሬ ዞን ጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ሁለት ሲቪል ሰዎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች ስለመገደላቸው አረጋግጠዋል። የኬሌ መጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ሸሪፍ አደም ሁለት ሰዎች በጥይት ቆስለው መጥተው ለተሻለ ሕክምና ወደ አርባ ምንጭ ከላኳቸው በኋላ መሞታቸውን አስታውቀዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ የእኛ ሰራዊት ሲቪሎችን ኢላማ አያደርግም ሲሉ ክሱን አጣጥለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪውን ያሰማናል። ትላንት የካቲት 30 ቀን 2017 ዓ ም በደቡብ ኢትዮጵያ ክልል ኮረ ዞን ጎርካ ወረዳም በኦሮሞ ነጻነት ሰራዊት ታጣቂዎች የተፈጸመ በተባለ ጥቃት ሁለት ሰዎች ሲሞቱ አንዲት ሴት መቁሰሯን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ዛሬ በስልክ አስታውቀዋል። ሽኩር ዮሴፍ የተባለ የአጎታቸው ልጅ እንደተገደለበት የተናገሩት አቶ ሱልጣን አብድርሃማን ጥቃቱ በታጣቂዎች ላይ የተፈጸመው ከብቶቹን ውሃ በሚያጠጡበት ሰዓት ነው ሲሉ ተናግረዋል። አራት ህጻናት ጠቅላይ ህጻናትን ለቆ ነው የሄደብን ነው ነው ነው ያው ነው ነው ጀሎ ነው ነው ሳይ ውሃ ለማጠጣት እዛ በሄዱበት ቦታ ገብት እያጠጡ እያሉ እዛ መቶ ድሮ አድፍጦ ከኋላ እነሱ ሳያዩ መቱ። ተመቶ በወደቀበት ሌሎች ሲከላከሉ ነፍሱ ትንሽ ነበረች። ሆስፒታል ደርሶ ከሄደ ወደ አርባ ምንጭ ና ያው እንደማይተርፍ እንደደረሰ በዛው ቀን ሁለት ሰው የታጠቁ ብቻ መሬት በፖለቲካ ላይ በአስተሳሰብ የተደራጀ ኃይል ነው። የተለመደ ነው። በጥይት ተመታ የቆሰለችው ግለሰብ የኮምቦልቻ ቀበሌ ነዋሪ መሆኗን ገልጸው አሁንም በወረዳው በከረዳም በጃሎና በሌሎችም ቀበሌዎች የተኩስ ልውጥ በመኖሩም ስጋት ውስጥ መሆናቸውን ተናግሯል። የኮረዞን ጎርካ ወረዳ ሰላምና ጸጥታ ጽ/ቤት ኃላፊም አቶ ብሩክ አየለ አንድ ወጣትና በግብርና ስራ ላይ ነበሩ የተባሉ አንድ አርሶ አደር ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች መገደላቸውን ተናግሯል። በኮሪ ዞን ጎርፋ ወረዳ ጀሎ የሚባል ቀበሌ ላይ ትናንት ሰላማ ነው። ጥቃቱን የፈጸመው ከምዕራብ ጉጂ ገላና ወረዳ አካባቢ የሚንቀሳቀሰው ሀይል ወደ ላይ ገርቶ ከፍት የሚያገዱ ሰዎች ላይ ነው ጡት ጦት ጥትሩምታ ተኩሰው ችመሞት ችለዋል። አንደኛ ዘው ከፊት ለፊት አድፍጦ ጠብቆ ነው ገሉ ነው። ሁለተኛው ደግሞ ሌላ ቶክስ ተፈጥሮ በዛ መሀል ሞት ነው እና ሁለት ሰው በዛ መሞት ችሏል። አካባቢ ላይ በተመሳሳይ ከዚህም በፊት እንደሚደረገው ጥቃቶች በህዝቡ ላይ ንጹሐን ላይ የተደረገ እንደሆነ ነው መረጃው። በጥይት ቆስለው ሶስት ሰዎች ወደ ኬላ የመጀመሪያ ደረጃ ሆስፒታል መወሰዳቸውን ለአሜሪካ ድምፅ የተናገሩት የሆስፒታሉ ሜዲካል ዲሬክተር ዶክተር ሸሪፍ አደም ጉዳቱ ከፍተኛ በመሆኑ ለተሻለ ሕክምና ወደ አርባ ምንጭ መላካቸውና ሁለቱ ሳይደርሱ መንገድ ላይ ህይወታቸው ማለፉን ተናግሯል። ሶስት ግለሰብ ነበረ የተመቱ። ሁለቱ ወንዶች ናቸው፣ አንደኛዋ ሴት ነች። ሁለቱ ያው ሪፈር ሊከናቸው ነበረ ወደ አርባ ምንጭ ሆስፒታል። ሁለቱም እንዳጋጣሚ እኛ ጋር ክስ ያደረገ የለም። ሁለቱም እዛ ከሄዱ በኋላ ነው አንደኛው መንገድ ላይ አንደኛው አይ ቲንክ እዛ ከደረሱ በኋላ ነው መሰለኝ ክስ ያደረገው። አንደኛዋ ያው ወደ ድላ መስመር ዳለው ብላ ብዙም ጉዳቱ እስከዚህም ስለነበረ ወደ ድላ መስመር ነበር የሄደችው። በጎርካ ወረዳና በምዕራብ በሚራብ ጉጂ ዞን ገላና ወረዳ ዋሳኝ አካባቢ በተደጋጋሚ ይፈጸማል በተባለው ጥቃትና ግድያም የሚከሰስ የኦሮሞ ነፃነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ ታጣቂዎቻቸው ሰላማዊ ሰዎች ላይ አያነጣጥርም ስሉ ክሱን አስተባብለዋል። የምንታገለው ለነፃነት ነው፣ የራሱን እድል በራሱ ለመወሰን ነው። ማንኛውም ህዝብ የራሱን እድል በራሱ መወሰን መብት አለው ብለንም ስለምናምን ማንም ህዝብ ላይ ያነጣጠረ ጥቃት እንፈጽምም። ያንን ብዙ ጊዜ የሚያደርገው የመንግስት አካል ነው፣ የኦሮሞ ነጻነት ሰራዊትን በሌሎች ማህበረሰቦች ጋር እንዲጠላ ለማድረግ። በእኛ በኩል ማንም ሲቪል ማህበረሰብ ላይ የምናደርሰው ምንም ጥቃት እንደሌለ ማረጋገጥ ፈልጋል። ከሰላማዊ ሰዎች ግድያ በተጨማሪም የከብት ዝርፊያና ንብረት ውድመት እንደቀጠለ የተናገሩ የአካባቢው ነዋሪዎች በቀጠናው ለአመታት ዘለቀው የጸጥታ ችግር በሰላም የመኖር መብታቸውን ላመታት እንደገፍህባቸው ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም